You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo Na Masigmothalen. Follow programun and date madam. For the Mitchell Maradat, sbs.com.au/samharikrigovnew. አቶ ስዩም አሰፋ የጎሳ ፖለቲካ በሕግ ይታገድ ዘመቻ አስተባባሪ ግብረ ኃይል ቡድን መሪ፣ አቶ ከባዱ በላቸው የጎሳ ፖለቲካ በሕግ ይታገድ ዘመቻ አስተባባሪ ግብረ ኃይል አባል። በቅርቡ የክልል ሚሊሻ እና ልዩ ኃይሎች ወደ ፌዴራል ሊካተቱ በሚል መግለጫ ወጥታችኋል። የግንዛቤ ማስጨበጫም እያካሄዳችሁ ትገኛላችሁ። በቅድሚያ አቶ ስዩም፣ ይህንን ሳቤ ይዛችሁ ህዝብም ሆነ ለመንግስት አቤት ለማለት የተነሳችሁት ከምን አኳያ ነው? የሚሊሻ ኃይላቱ ባሉበት በየክልላቸው ቢቀጥሉ ምን የሚያስከትለው ጉዳት ወይም መሳሳቢ ጉዳይ አለ? አመሰግናለሁ። እኛ የክልል ፖለቲካ ክልል ሚኒሻ እና ልዩ ሀይሎች ወደ ፌዴራል ይካተቱ ስንል ከዚህ ቀደም ባደረግናቸው ሁለት ዘመቻዎች የብሔር ፖለቲካ በሕግ ይታገድ የሚል ይዘን የሚንቀሳቀስ ነበር። ከዚህ ዘመቻ በኋላ የተረዳ ነውና እና ያየነው ነገር ይህንን ነገር ላለማድረግ ትልቁ ተግዳሮት ሆኖ ያገኝ ነው። ይህ የክልል ሚኒሻና ልዩ ሀይል ለብሔር ፖለቲካው ራሱ ትልቅ መሰናክል መሆኑን አይተናል። ከቆሙለቱ ብሔር ውጪ እነዚህ አካላት ከተቋቋሙለትና ራሳቸውን ይገልጸናል ብለው ከቆሙለት ብሔር ውጭ ሌላውን ከለላ ሊያደርጉ የማይችሉና ለፌዴራል መንግስቱም ሆነ ለመከላከያ ሰራዊቱ ትልቅ ተግዳሮት የሚሆኑበት ሁኔታ እየታየ የመጣበትን ሁኔታ መገንዘብ ችለናል። በተለያየ አካባቢ መደበኛ የሆኑ ሀይሎች በሕብረተሰቡ ላይ ጭፍጨፋ ሲያደርጉ ቆሙ የመመልከትና እነዚህን ሀይ ባያጡ ኃይሎችን ማስቆም የማይችል ለህብረተሰቡ ከነሱ ውስጥ ወተንለታል ከሚለው የማህበረሰብ ክፍል ውጭ ያለውን ማህበረሰብ ሊታደጉ የማይችሉ ሆነው አይተናቸዋል እና በዚህና በመሳሰሉት ጉዳዮች ይህ የክልል ልዩ ኃይልና ሚኒሻ በፌዴራል ስር ይጠቃለል የሚል መሪ ቃል ይዘን ሶስተኛውን ዘመቻችንን ለማድረግ ተገደናል ማለት ነው። አቶ ከባዱስ፣ በእርግጥ ወደ ፌዴራሉ ውስጥ እንዲካተቱ ለማድረግ ያላችሁ እሳቤ ተቀባይነት አግኝቶ እውን ሊሆን ይችላል የሚል ሀሳብ አለ በእናንተ በኩል? ካልሆነስ፣ ቀጣዩ ስራዎቻችሁም ወይም ተግባሮቻችሁ ምን ይሆናሉ? በቅድሚያ አቶ ካሳሁን አንተንም የስፔስ ሬዲዮን ማሪክ ሰርቪሱን በጣም ላመሰግን እፈልጋለሁ በዘመቻ አስተባባሪያችሁ ስም እንዲሁም በግሌ ለጠየቀው ጥያቄ በእውነት እኛ ይሄንን በዘመቻ መልክ ትኩረት እንዲደረግ እንዲደረግበት ብለን እናምጣው እንጂ እውነት ለመናገር ተሳሳቢነቱ ወይም ጥያቄው እዚህ ዘመቻ በፊት ህዝቡም ባለስልጣናቱ ያውቁት ነው። በሚፈለገው ደረጃ ትኩረት አልተሰጠውም። ትኩረት ባልተሰጠበት መጠን ደግሞ ጊዜ በቆየ ቁጥር እነዚህ ሀይሎች የሚያስከትሉት ጉዳት አገርን እስከ ማፈራረስ እንዲደርስ ይችላል እና ጊዜ ሊሰጠው የሚችል ጉዳይ አይደለም እና ስልጣን ላይ ያለው የለውጦ ኃይል ወይም መንግስት እንዲሁም ሌሎች የሚመለከታቸው አካላት በሙሉ የጉዳዩን አሳሳቢነት ተረድተው አሳሳቢነቱ ብቻ ሳይሆን የፖለቲካና የተነሳሽነት ከተጨመረበት በቀላሉ ልማስት ሊሰጠው የሚችል ነገር መሆኑን ተረድተው ጥቅሙ ግን ሀገርን ከጥፋት ከመበታተን ህዝብን ደህንነት ስጋት ማውጣት እንዲሁም ሌሎችም በርካታ ጥቅሞች አሉት። ለምሳሌ ሀገሪቷ በዚቹ ድህነቷ ላይ ያላትን የምታገኘውን ሀብት በበጀት ስም ብዙ ነገሮች ሌሎች ሊደረጉበት ሲቻል ለእነዚህ አስፈላጊና እንደውም ለጥፋት የሚደረጉ ሀይሎች በጀት እየጠፋ እየባከነ ይገኛል። ብሎም ደግሞ ከነበረው ጨቋኝና ኢትዮጵያን አንድነት አደጋ ላይ ከጣለው ስርአት በህገ መንግስት ደረጃ ጎሳን ፖለቲካ ደንግጎ ከነበረው ስርዓት ወደ ተሻለ አንድነትን፣ አብሮነትን እና የህግ የበላይነትን ያመጣ ወደሚችል ስርዓት ለመውሰድ ለሚያስችል በመወሰድ ካለባቸው እርምጃዎች መካከል አንዱና ቁልፉ ነው ብለን ስላሰብን ነው። ስልጣን ላይ ካሉት ሀይላት ጀምሮ ከተለያዩ የህብረተሰብ ክፍሎች ድረስ በሙሉ ጉዳዩን አሳሳቢነቱን አውቀው በሚገባው ደረጃ ተወያይተውበት በቅርቡ እልባት እንዲገኝ ያስችላል። ብለን እንገምታለን። አቶ ስዩም እናንተ በአሁኑ ወቅት የዚህ የክልል ሚሊሻና ልዩ ሀይሎች መቋቋም ለሀገር ስጋት፣ እንደዚሁም በሰራዊት ውስጥ ሰራዊት መፍጠር ነው የሚል አተያይ ያላችሁ ይሄን ስጋት እናንተ ስታንጸባርቁ፣ በሌላ በኩል ደግሞ ክልል አመራሮች በጀት መድበው፣ ባለሙያዎች ፈቅደው፣ ሰዎችን ቀጥረው የሚሊሻዎቻቸውን ያሰማራሉ ሰላም ጸጥታ ለማስከበር እና እዛ ውስጥ ያለውን የደ የደህንነት ጥበቃ ዋስትና ለሕዝብ ለመስጠት በሚል ጭራሹንም የሚሊሻ መሪዎቹ ወይም አሰልጣኞቹ በተለዩ ሰዎች ዓይን እንደ መልካም መሪ የሚታዩበት ወቅት ነው። ይህ ሁለት አይነት አተያየ የመጣው ከምን አኳያ ነው ይላሉ። እናንተ የምታዩበትን አይነት የስጋት ስሜት እነሱ ውስጥ ያላደረውና ከቶንም በጀት መድበው ሚሊሻ ማሰልጠንና የማሰማራቱ ሂደት ላይ የተሰማሩት ከምን አኳያ ነው ይላሉ። የእናንተ ግንዛቤ እነሱ ውስጥ ያላደረው ለምንድን ነው? ይህ ግንዛቤ ምናልባትም ላለፉት ሶስት አስርት አመታት በሀገራችን ውስጥ የነበረው የፖለቲካ ስርዓት ብሔር ብሔረሰቦችን ማዕከል ያደረገው በብሔር የመደራጀት እና የብሔር ፌዴራሊዝም መሆኑ ይታወቃል። ያን የብሔር ፌዴራሊዝም ለማስቀጠል እና ምናልባትም በኢትዮጵያ ውስጥ ስርዓቱ ለረጅም ጊዜ የማህበረሰቡ ጫንቃ ላይ ተቀምጦ ለመኖር ከሰራቸው የስልጣን ማስጠበቂያ እና ማስቀጠያ ትልቁ ይሄ የብሔር ወይም ደግሞ የክልል ሰራዊት ነው። ይህ የክልል ሰራዊት በእዚያ ክልል ውስጥ የሚኖሩ ማይኖሪቲዎችን ሊታደግ የማይችል መሆኑን በቅርቡ አይተነዋል። በሀገሪቱ ውስጥ በተፈጠሩ ችግሮች ሰዎች ተወግረው ሲገደሉ ቆሞ የሚያይ የጸጥታ አስከባሪ ሆኖ ነው ያየ ነው። ያ የእኔ ያልሆነው ወይም ከኔዘር ያልሆነው የማንኛውም ብሔር በግጭቶች ውስጥ ዋስትና የሚሆነው ጸጥታ አስከባሪ መሆን አልቻለም። ከዚያውም ጎን ለጎን ደግሞ የመከላከያ ሰራዊቱ ሰላም ለማስከበር ወደ ግጭት ወደ ተነሳባቸው ቦታዎች በሚሄድበት ጊዜ ማህበረሰቡ የመከላከያ ሰራዊቱን እንደ አንድ ወራሪ ኃይል የመመልከት ጉዳይ ነው የተመለከት ነው። ምናልባት እነዚህ የክልል መስተዳድሮች ራሳቸውን አንደኛው ከአንደኛው ለመብለጥ ትከሻ እየተለካኩ በአንድ ሀገር ውስጥ ሉዓላዊ ነትን እየመሰረቱ ያሉበት ሁኔታ ነው ያለው። ይህ ነገር በዚህ ከቀጠለ ምናልባትም በጥቂት ዓመታት ውስጥ በቶሎ ውሳኔ ካልተሰጠውና የሀገር መከላከያ አንድ ካልሆነ ወጥ የሆነ እዝ ሰንሰለት የማይኖረው ከሆነ ክልሎች ራሳቸውን የቻሉ ሉዓላዊ ሀገር ሆነው እርስ በርሳቸው የሚገዳደሉባት ሀገር የምትሆንበት ሁኔታ ነው የሚኖረው። ይህ ስጋት ምናልባትም ኢትዮጵያን ወደፊት ተሻግራ ማየት ለሚፈልጉ የማህበረሰብ ክፍሎች ሁሉ ስጋት መሆኑ አይቀርም። በተለያየ የመንግስት ተቋማትም በተለያዩ መደበኛ የሆኑ መደበኛ ያልሆኑ ድርጅቶች ውስጥ እንዲህ አይነቱን ስጋት እኛ በራሳችን የሄድንበት አሰስመንት አለ። ይህንን መሬት ላይ ወርዶም ለመስራት ምናልባትም ለሀገር ይበጃል ያልነውን የመጀመሪያ ሲምፖዚየም በአዲስ አበባ ከተማ በትናንትና ዕለት አድርገናል ኖቬምበር ትዌንቲ ሲክስ በኢትዮጵያ ሆቴል የቀድሞ ጄኔራሎችን በመጋበዝ ለኢትዮጵያ የሚበጀውን ከዚህ በፊት የነበረው አደረጃጀት በአንድ መከላከያ ሰራዊት ውስጥ ምን አይነት አወቃቀር መሆን አለበት የሚል ጥቆማ ለማህበረሰቡም ሆነ መንግስት ሊጠቀምበት የሚችል ስትራቴጂ የሚደርሱ በስመጥር የሆኑ መኮንኖችን በሲምፖዚየሙ ጋብዘን ጥናቶች አቅርበዋል። ይሄን ያደረግነው ምናልባት ከሌላው ቀድመን ታይቶን ሊሆን ይችላል ወይም ደግሞ ሁኔታዎች ያለመመቸት በሌሎች ላይነሳ ችሎ ሊሆን ይችላል እንጂ እያንዳንዱ ማህበረሰብ ጥያቄው አድርጎ የሰላም ዋስትናን ለማስከበር እንዲህ አይነቱ አወቃቀር ለሀገር እንደማይበጅ እየተረዳ የሚመጣበት ሁኔታ ይኖራል ብለን ነው የምናስበው። የክልል መስተዳደሮችም ደግሞ ከዚህ ከውጤቱ እያዩት እየመጡ ስለሚሆን ምናልባት ለተግባራዊነቱ እነሱም ወደዚህኛው ጽንፍ የሚመጡበት ሁኔታ ይኖራል ብለን እንጠብቃለን። አቶ ከባዱ ያሁን ብዙሃን መገናኛ ግንዛቤ ለማስጨበጥ እየሞከራችሁ ነው። አገር ቤትም እንደዚሁ ሲምፖዚየም ካሂዳችኋል። ከዛ ባሻገርስ ሚሊሻ ሰራዊት ካላቸው ክልሎች ጋር፣ ማዮሮች ጋር በቀጥታ ተገናኝታችሁ ለነሱ ይህንን ስጋታችሁን እና አማራጭ የምትሉትን መፍትሄ አቅርባችኋል ወይም ለማቅረብ ጥረት አድርጋችኋል? ግናለ ይሄኛው እንግዲህ የዘመቻችን የመጀመሪያ ፌዝ የመጀመሪያ ደረጃ ነው። በአሁኑ በመጀመሪያው ደረጃ ላይ የህዝብ ግንዛቤን የተለያዩ ሚዲያዎችን በተለይ የሶሻል ሚዲያ በመጠቀም ጉዳዩ ትኩረት በሁሉም ዘንድ እንዲያገኝ ለማድረግ ቅድሚያ መሰጠት እንዳለበት አጀንዳ ከመንግስት አካላት እስከ ተራው ዜጋ ድረስ እንዲያስቡበት፣ እንዲነጋገሩበት፣ እንዲወያዩበት ለማድረግ የመጀመሪያ ደረጃ ነው። በዚህኛው የመጀመሪያ ዘመቻ ላይ የምናደርገው እንቅስቃሴ የተወሰነ ነው የሚሆነው። ግን ይሄ ዘመቻ ልክ ባለፈው የጎሳ ፖለቲካ በህግ ይታገድ የሚለውን ዘመቻ በሁለት ዙር እንዳደረግ ነው ይህም የአሁን የዘመ የተነሰኑ ጥያቄ ሌሎች ዙሮች ይኖሩታል። በነዛ ዙሮች በተከታዮቹ ከጠቅላይ ሚኒስትሩ ድረስ በደብዳቤ የምንጠይቅበት እንዲሁም ደግሞ በተለያዩ አሁን የጠቀስካቸውን አካላት ጨምሮ በአካልም ይሁን በደብዳቤ እንዲሁም ደግሞ በአንድ ላይ ቀርቦውም ደግሞ ጥያቄዎችን አድሬስ የሚያደርጉበትን መንገድ እንፈልጋለን። የሚቀጥለውን ዙር ሆኖ ለመጀመሪያው ግን ሶሻል ሚዲያ ካምፔን፣ እንዲሁም የኢንዱስትሪ ሚዲያም እንደዚሁ እና በህዝባዊ ስብሰባዎች ነው እያካሄድን ያለ ነው። አቶ ስዩም የግብረ ኃይሉ መጠሪያ ስም የጎሳ ፖለቲካ በህግ ይታገድ ነው። ከዚህ አኳያ አሁን በተለይ ኢትዮጵያ ውስጥ ገዢ ፓርቲ የዚህን አይነቱን የጎሳ ፖለቲካ የማስፈንና ፌዴራል ስርአቱንም በዛ መልክ የመዘርጋቱን መሀንዲስ የነበረው ግንባር ኢህአዴግ አሁን ወደ ብልጽግና ፓርቲ በመምጣት አገራዊ የሆነ ፓርቲ አይዲዮሎጂን መሰረት ወዳደረገ ህብረ ብሔራዊ ፓርቲ መጥቷል። በቅርቡም ሁሉም ድርጅቶች ለሁደ ቱ ፍላጎታቸውን ገልጸው በጉባኤያቸው አጽድቀዋል። ይህ ምን ማለት ይሆናል? እናንተ የምጥሩለትን የዚህን የጎሳ ፖለቲካ አቋም ከመቀየር አኳያ ሁሉም ነገር የተያዘው ከጎሳው መሰረት ላይ ነውና ያንን ለመቀየር የሚኖረው አወንታዊ ተጽዕኖ ምን ይሆናል? ሀገሪቱን የጎሳ ፖለቲካውን አጀንዳ በምን መልኩ ይቀይረዋል፣ የሚል ተስፋ አለ በእናንተ በኩል እንደምን ታዩት አላችሁ? የብልጽግናን ፓርቲ ምስረታ በጣም ጥሩ ጎኑ የተነሳልንለት እና በትንሹም ቢሆን ድምጻችን ለማሰማት የሞከርንለት አጀንዳ ምናልባትም ገዥ እያገኘ ወደፊት የሚሄድበት ሁኔታ ያለ ነው የሚመስለን። በሀገራችን ወደፊት መድበለ ፓርቲ ስርዓት ለመመስረት መንገዱን ያቃናል፣ ያሳልጠዋል ብለን እናስባለን። በሀገር አቀፍ ፓርቲዎች ምስረታ የበለጠ ተጠናክረው የሚሄዱበት እንዲሁም ደግሞ ይህ እኛ አሁን በሶስተኛ ዙር ይዘን የመጣነው ዘመቻ ለሀገራዊ ፓርቲው ወይም ደግሞ ለመድበለ ፓርቲ ምስረታው ትልቅ ተግዳሮት ሆኖ የቆየ ይመስለናል። ያንን ሁላ ያስወግዳል እና ሀሳባችን ገዥ እያገኘ መምጣቱ ነው እና በጣም የምንቀበለው የምንደግፈው ሀሳብ ነው። እኛም ወደፊት እንዲሁ ኮንሰርን የሚሰጡ ሀሳቦችን እያነሳን ጠቅላይ ሚኒስትሩም ለሁሉም ማቅረብ የምንችልበት ሁኔታ ይኖራል። ለፓርላማ ለሕዝብ ተወካዮች ሳይቀር እንዲህ አይነቱን ነገር ሀሳቡን እንዲያስቡበት እንዲያሰላስሉት የማድረግ ስራ እንሰራለን። የሚመለከታቸው ፓርቲ አካላት በጎ ጅምር ነው ብለን ነው የምንወስደው በአጠቃላይ አቶ ከባዱስ የዚህ የውህደቱ ወይም የብልጽግና ፓርቲ ምስረታው እናንተ ከምታደርጉለት የጎሳ ፖለቲካ በህግ ይታገድም ሆነ የዚህ የክልል ሚሊሻና ልዩ ኃይሎች ወደ ፌዴራል ሊካተቱ ለሚሉት ዘመቻችሁ ምን አይነት እገዛ ሊያደርግ ይችላል? በግንዛቤ በማስጨበጥም ሆነ ወደ ግብር በሚካሄድበት ወቅት የዚህን አይነቱን የጎሳ ፖለቲካ ወደታች በማውረድ ወይም በማጥበቡ ረገድ እንግዲህ በእኔ በኩል በግሌ በተለይ ይሄ ለውጥ ከመጣ ወዲህ ከተጀመረ ወዲህ ብዙ በርካታ መልካም ነገሮች ተደርገዋል። ግን ከሁሉም የበለጠ ለአገሪቷም፣ ለህዝቡም፣ ለመንግስትም፣ ለሁላችንም ትልቅ ፋይዳ አለው የምለው ነገር የተደረገው በዚህ የኢህአደግን ግንባር ወይም ቡድን ከነበረበት ዘር ወይም የጎሳ ቁርኝት አላቆ ወደ ሰብአዊነት ወይም ደግሞ ወደ ኢትዮጵያዊነት መቀየሩ ለፓርቲው ብቻ ሳይሆን ለመላው አገሪቷ እና ለህዝቧ ትልቅ ትልቅ ፋይዳ አለው ባይነኝ። ሪፎርም ማለት ለውጥ ማለት ቀስ በቀስ የሚደረግ ሜዥር የሆነ ኮንትሮል የሆነ አካሄድ ነው። ያንን በተግባር ያሳየ ትልቅ ተስፋ የጫረ ለዘመናት ሀገራችን ጣሊያን በሁለተኛው ጦርነቱ ጊዜ ኢትዮጵያን ለማሸነፍ መሳሪያ ብቻ ሳይሆን እርስ በርሳቸው ተባብረው አንድ ላይ ሆኖ እንዳይቆሙ ማድረግ አለብኝ። ያን ለማድረግ ደግሞ መጠቀም ያለብኝ በዘር መከፋፈል ነው ብሎ ያመጣውን ሀሳብ ወንድሞቻችን በሌላ መጥፎ ተግባር ተጠቅመውበት እርስ በርሳችንን አንዱ አንዱ ጣላት ሆኖ እንዲተያይ፣ አንዱ የአንዱ አጥፊ ሆኖ እንዲተያይ አድርገው ለማንኛውም አድርገው ስልጣን ከያዙ በኋላም እንኳን እኛ ስልጣን ለማግኘት ተጠቅመውበታል። ከዚህ በኋላ ለሀገር አይበጅም፣ ለህዝብ አይበጅም ይህንን የብሔርና የጎሳ አስተሳሰብና ስርአት መከተል የለብንም ብለው እንዳይተዉ ህገ መንግስቱን በዛ ቀርጸው ክልል አስተዳደሩን በቋንቋና በዘር ከፋፍለው አልፎ ተርፎ እያንዳንዱ የዘርና ጎሳ ብሔረሰብ የራሱ የመከላከያ ሀይል እንዲኖረው ያስቻለ ስርአት ነበረ ከዚህ በፊት የነበረው ስርአት ስለዚህ አሁን ያንን በመቀየሩ በቀስ በቀስ አንድ በአንድ በመቀየሩ ሂደት ውስጥ ይሄ ባለፈው ያየነው የኢህአዴግ ከብሔር ፓርቲነት ተቀይሮ ወደ ኢትዮጵያዊ ፓርቲ መሆኑ ትልቅ ትልቅ እንድምታ አለው። ይሄኛው ደግሞ የሚቀጥለው ትልቁ ስቴፕ ይሆናል የሚል ተስፋም፣ ግምትም ፍላጎትም አለን። ከኢትዮጵያን ባደረገባት ትልቅ አደጋ መካከል የብሔር ግጭት የሚባለው ነው የሚያሳስበው። የብሔር ግጭት ሲነሳ ምን ያህል ሰው እንደሚሞት ወይም ምን ያህል ጥፋት እንደሚደርስ የሚወስነው ምን አይነት ሀይል አለ የሚለው ነው። ለዚህ እንደው እንደ ተምሳሌ እንደ ምሳሌ ዩጎዝላቪያን ብናነሳ የሚጠቅም ይመስለኛል። ዩጎዝላቪያ ልክ እንደ ኢትዮጵያ ከስድስት እና ሰባት የሚሆኑ ብሔሮች ተወጣጣች አገር ነበረች። በሰላም አብረው ሆነው በአንድ ፌዴራል መንግስት ሲተዳደሩ መጥፊያቸው ጉዳይ የሆነው የብሔር ፖለቲካ ነበር። የመጨረሻው ደረጃ ደግሞ እያንዳንዱ ጎሳዊያን ብሔር የራሱን ሚሊሻ ሲያደራጅ ሲያስታጠቅ ነው ነገሩ ያለቀው። እርስ በስተዋክተው ከዛ በኋላ ተለያይተው ነው ያሉት። አሁን ዩጎዝላቪያ የለኝ ሀገራችን የዛ አይነት እጣ ፈንታ እንዳይደርስባት ከተፈለገ እውነት ለመናገርም የዩጎዝላቪያንም አይነት እጣ ፈንታም እንዲደርስ እንድታገኝ የምትችል አይመስለኝም። ምክንያቱም ኢትዮጵያ ውስጥ ያለው ከሰማንያ በላይ ጎሳ ነው። በዛ ላይ በጣም የተደብላለቀና አብሮ ለዘመናት የኖረ ነው። የተሰመጣጠረ ነው እንዲሆን የሚችለው ላቂነት የሌለው ረጅም የስበስተ ውነት ውስጥ ነው የምንገባው እና ያንን አደጋ ታይቶ አሁን በጀመሩት መሰረት ልክ ፓርቲውን እንዳስተካከሉት የሚቀጥለው ስቴፕ በቀላሉ ህገ መንግስትን የሚፈጥነው ነገር ስላልሆነ ህገ መንግስት ሳይቀይሩ እንዲያውም የፓርቲን የማዋህዱን ያህል ጥረትም ሳያስፈልጋቸው የተለያዩ ቴክኒኮችን ተጠቅመው ይህንን የተበታተነ ኃይልና እርስ በርስ ለመዋጋት ከበሮ እየመታ ያለ ኃይልን በሲስተም መቀየርና ከጥፋት ኃይል ተቀይሮ ወደ ለሀገሪቷ ጥቅም የሚውልበት መንገድ ይፈልጋሉ ብለን እናስባለን። ከዚህም በላይ ደግሞ ሌሎች ደረጃዎች ይኖራሉ የሚል ግምት አለን። ለምሳሌ አንደኛው በህግ ጎሳና በብሔር ለቋንቋ የተደራጀው ክልል ራሱ በቀላሉ ሊስተካከል የሚችል ይመስለኛል። ምክንያቱም አሁን ሲዳሞ ሲዳማ ክልል አስረኛ ሆነዋል። ሌሎች እየጠየቁ ነው፣ አስራ አንደኛ አስራ ሁለተኛ ማቆሚያ የሌለው ነው። ይህንን አይነት ነገር አይተው ግን እነሱ ከተነሱበት ዓላማ ሀገሪቷን ትራንስፎርም ከማድረግ ዓላማ ጋራ ይሄንን የልሻና የልዩ ኃይል ተብሎ በዘር የተደራጀውን መቀየር የአስተዳደር ክልል ሲስተሙን ቋንቋ ወይም ከዘር አውጥቶ ወደ ሌላ አይነት ሲስተም መቀየር እነዚህ ሁሉ በሪፎርሙ ውስጥ ሊካተቱ የሚችሉ ነገሮች ናቸው። ኢህአደግ ወደ ብልጽግና ፓርቲ ወይም ወደ አንድ ብሔራዊ ፓርቲ መምጣቱ በእኔ በኩል ትልቅ መልካም ነገር ነው ብዬ ነው ወስደው። አቶ ስዩም አሰፋ የጎሳ ፖለቲካ በህግ ይታገድ ዘመቻ አስተባባሪ ግብረ ኃይል ቡድን መሪ አቶ ከባዱ በላቸው የጎሳ ፖለቲካ በህግ ይታገድ ዘመቻ አስተባባሪ ግብረ ኃይል አባል፣ ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።